ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ቅዳሜ ጥቅምት 24 2011 ዓ ም ወደ ጋምቤላ ክልል አቦቦ ወረዳ ሄደው የነበሩ ስምንት ጋዜጠኞች በመንግስት ባለሥልጣናት ተደበደብን፣ ተዋከብን፣ ታገትን፣ ያለ አግባብ በቁጥጥር ስር ዋለን ሲሉ አቤቱት አሰምተዋል። መጀመሪያም ላይ ገና ስንገባ አካባቢ ላይ ትንሽ ግርግር ፈጥረውብን ነበር። ሰዎቹ ውስጥ ከገባን በኋላ ያደረጉት ነገር ታንሱር ነው ማለት ይቻላል። ቀነ ምልልትን ለማድረግ እዛው አበባ ወረዳ እንደደረሰን ቀን አቀባበል ቀና አልነበረም። እዛው ጽፈት ቤት ውስጥ ከአስር በላይ ፖሊሶች መጡ። አንድ ሁለት ልጆች በጥፊ ተመጡ። በምስልም በድምፅም የያዝነውን መረጃ እንድናጠፋ ተደረገ። ለሁለት ሰዓት ያክል እንዳንመጣ አስደረገ። ከመካከላችንም አንድ ጋዜጠኛ ወደ ፖሊስ ጣቢያ ተወሰደ። በሌላ በኩል በአቡቦ ወረዳ ነዋይ እያፈሰሱ ያሉ ባለሀብቶችም ቅሬታ አላቸው። ወደ አዲስ አበባ መጥቼ ያለው በቃ አሁን በጣም እያንገላቱኝ እያስሰሩኝ እያስፈራሩኝ ስለሆነ ነው የመጣው። አሁን እርሻዬ ማፋ ስንት ሚሊየን ያወጣሁበት አሁን በተለይ እየተበላ ነው ያለ። መኪናም ታስሮ፣ የስራ መኪና ጸሐፊውም ሁለት ሳምንት ሙሉ ነው ታስሮ፣ ትናንት ጠዋት ነው የወጣ። እኔ እንግዲህ ከነስመንት የሚባል ተስፋ የመጨረሻ ተስፋ ቆርጫለሁ። አስራ ጊዜ ወደ ሀገሬ መውጣት ነው የምፈልገው። ብቻ የወረዳው አስተዳዳሪ ምላሽ ሰጥተዋል። በእኛ ወረዳ እየተደበደቡ ጋዜጠኞች አልነበሩም። ትብብር አድርጌ እኔ እራሴ ባለበት ትብብር አድርገን መኪና ሰጠናቸው። በሰላም ወደ ጋምቤላ እንዲመለሱ ና ወደ መጡበት አዲስ አበባ እንድመለሱ አድርገናል። አቦቦ ወረዳ ላይ የሚሰሩ ባለሀብቶች በሙሉ ከኛ ጋር ሆኖ እየሰሩ በመሆኑ ና ባለሀብቶች በሙሉ እያንዳንዱ ባለበት ስራ ላይ በሰላሙ እንዲሁም ይህን ቀርተው የሚጠበቃቸው ሚሊሽያ ከኛ ነው የምንሰጣቸው ደህንነታቸውን ለመጠበቅ ሌሎች ኃላፊዎችና የመብቶች ተሟጋቾችንም አነጋግረናል። ዘገባው በዚህ ምሽት ይቀርባል። አብራችሁን ቆዩ። አዘጋጅና አቅራቢዎች፣ እንዲሁም የምሽቱ አስተናጋጆቻችሁ ጽዮን ግርማና እኔም ሰሎሞን አባተነን። አሁን የምሽቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜና ጋር አሏ ከበደ ነኝ። ከደቡባዊ ዩናይት ስቴትስ ድንበር አቅራቢያ የተሰማራው የዩናይት ስቴትስ ጦር ሰራዊት ቁጥሩ ከስምንት ሺህ በላይ መድረሱን ሁለት የዩናይትድ ስቴትስ ከፍተኛ የመከላከያ ባለስልጣናት በትላንትና ዕለት ለአሜሪካ ድምጽ ገለጡ። ወረበሎች የሚፈጽሙባቸውን ጥቃት በመሸሽ ከመካከለኛው የደቡብ አሜሪካ ግዛቶች ፈልሰው የመጡና በቡድን በቡድን ሆነው የሚጓዙት ጥገኝነት ፈላጊዎች ወደ ዩናይት ስቴትስ እንዳይገቡ ለማድረግ በታለመው በዚህ እቅዳቸው መሰረት የዩናይት ስቴትሱ ፕሬዝዳንት ትራምፕ ናቸው ሰራዊቱ ወደ ተባሉት የአገሪቱ ድንበር አካባቢዎች እንዲሰማራ ያዘዙት። የመከላከያ ሰራዊት ባለስልጣናት እርምጃውን የድንበር ጥበቃን ለማረጋገጥ ከሀገር ውስጥ ደህንነት ሚኒስቴር በቀረበ ጥያቄ መሰረት የተደረገ የጦር ሰራዊት ስምሪት መስለውታል። ከእስላማዊ ጽንፈኛ ቡድን አይሲስ ጋር ቁርኝት አላቸው የተባሉ ከመካከለኛው ምስራቅ የተነሱ አሸባሪዎች ከደቡብ አሜሪካ ፈልሰው ከመጡት ጥገኝነት ፈላጊዎች ጋር ተቀላቅለው የሜክሲኮን ድንበር አቋርጠው ወደ ዩናይት ስቴትስ ለመግባት እየሞከሩ ነው የሚለው ስጋት ያሳደረ አነጋገር የተጋነነ ነው ተባለ። የዩናይት ስቴትስ ጸረ ሽብር ዘመቻ ባለስልጣናት ለአሜሪካ ድምፅ በሰጡ ቃል ሜክሲኮን ከሚያዋስኑት የዩናይት ስቴትስ ድንበር አካባቢዎች ለህገ ወጦች ሰርጎ የመግባት እድል የሚሰጥ ተጋላጭነት ቢኖርም አይሲስ በቡድን በቡድን ሆኖ ከሚጓዙት ከነኚህ ከመካከለኛው የደቡብ አሜሪካ አገሮች ፈልሰው በሚጓዙት ጥገኝነት ፈላጊዎች ውስጥ የሚንቀሳቀሱ ወኪሎች ግን የሉትም ብለዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሩሲያ የዩናይት ስቴትስን ዲሞክራሲ ለማስተጓጎል የምታደርገው ጣልቃ ገብ እንቅስቃሴ ጥቂት ቀናት ከቀሩት የዩናይት ስቴትሱ የአጋማሽ ዘመን ምርጫ የድምፅ አሰጣት ሂደት አሊያም ከሁለት ዓመታት በኋላ ከሚካሄደው ፕሬዚዳንታዊ ምርጫ የሚሻገር አደጋ ደቃኝነት ወይም እንቅፋትነት ሊኖረው ይችላል የሚል እያደር እየጨመረ የመጣ ስጋት አሳድሯል። በዩናይት ስቴትስ የወታደራዊ እና የጸጥታ ጉዳዮች ባለስልጣናት ግምት የሞስኮ እቅድ በአንድ ወገን በተለያዩ ወገኖች መካከል ከፋፋይና የጥላቻ ዘር በመዝራት የዩናይት ስቴትስን ጦር ሰራዊት በጥይትና በሚሳይል አረሮች ሳይሆን በትዊተርና በፍጥነት በሚሰራጩ አደናጋሪ ምልክቶች አማካኝነት ለመውጋት የምታደርገው ያላሰለሰ ጥረት ነው ብለዋል። በዩናይት ስቴትስ የዩናይት ስቴትስን ጦር ሰራዊት ላይ የተነጣጠረው ይህ የሞስኮ እቅድ ቀደም ሲል በዩናይት ስቴትስ የተለያዩ ማህበረሰብ ክፍሎች መካከል ያሉትን የጥርጣሬና የቁጣ ስሜቶች ይበልጥ በማግነንና በማባባስ የተጠኑ ከፋፋይ ምልክቶችንም በመጠቀም የዩናይት ስቴትስን ጦር ሰራዊትም በተመሳሳይ መንገድ ለመመረዝ ነው ተብሏል። በእቅዱም መሰረት የዩናይት ስቴትስን ጦር ሰራዊት ለሩሲያ አመቺ የሆኑ ውሳኔዎችን ለመውሰድ የሚጋለጥበትን የሳሳ እድል ይፈጥራል ብላ ሞስኮ ታምናለች። በማይንማር መራጮች ዛሬ በአገሪቱ ፓርላማና በየግዛቶቹ ሸንጎች የሚወክሏቸውን እጩዎች ለመምረጥ ድምጽ ሲሰጡ ብለዋል። በመላው አገሪቱ የተካሄዱት የዛሬው ምርጫዎች ምርጫውን በመከታተል ላይ በሚገኙ የፖለቲካ ተንታዮች አስተያየት የማይንማር በአንሳንሱቺ ለሚመራው አስተዳደር ሕዝቡ ያለው ድጋፍ የሚፈተንበት ነው ብለው ያምናሉ። ለአስርተ ዓመታት ማይንማርን ለመራው ወታደራዊ አገዛዝ ማብቂያ ባበጀውና እንደ አውሮፓውያን ዘመን አቆጣጠር በ2015 ዓ.ም በተካሄደው ብሔራዊ ምርጫ ታላቅ ድል የተጎናጸፉት የቀድሞዋ የሰላም ኖቤል ተሸላሚ ሱኪ በሀገር ውስጥ አሁንም ከፍተኛ ተቀባይነት ይኑራቸው እንጂ አናሳ ቁጥር ባላቸው የሮሂንጋ ሙስሊሞች አያያዛቸው ሳቢያ ግን በዓለም አቀፍ መድረክ የነበራቸው ክብር ክፉኛ ቆሽሿል። በመጨረሻም የነቢዩ መሐመድን ስም የሚያጎድፍ ድርጊት ፈጽማለች በሚል ተወንጅላ የነበረችው ክርስቲያን ሴት ነጻ እንድትለቀቅ የአገሪቱ ፍርድ ቤት ቀደም ሲል የሰጠውን ብይን በመቃወም ከፍተኛ ዘመቻ ካደረጉት እስላማዊ ቡድኖች ጋር የአገሪቱ መንግሥት የቀደመውን የፍርድ ቤቱን ውሳኔ ለመቀየር መስማማቱ ተነገረ። በአዲሱ ውሳኔ መሰረት ተወንጃዩዋ ግለሰብ በነጻ ትለቃ ከሀገር በመውጣት እድል የማግኘት ፋንታ ሕጋዊ ቅጣት ይበየንባታል ተብሏል። ለጊዜው የቅጣቱ ምንነት ግን ይፋ አልተደረገም። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ1240 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሰዓት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ጥቅምት 24 2011 ዓ.ም ምሽት ፕሮግራም ነው በጣም ትልቅ ተስፋ ነው ያለኝ ትግል እንደሚኖርባቸው አውቃለሁ ግን እሳቸውም እንደሚሉት እግዚአብሔር ይጠብቃቸው እንጂ ያሳኩታል ብዬ አምናለሁ ለጥያቄዎቹ የሚሰጡት መልስ በሙሉ የሚያረካ ነበረ ተደስቻለሁ። በአጠቃላይ ማለት ነው። የሚችለው ተስፋ አለኝ። ኢትዮጵያ እዛ ውስጥ የሚኖሩት ብር ብሄረሰብ ኩሎ ነው። በአንድነት አንድ ተስፋ ያላት ሀገር እንደ አውሮፓና እንደ አሜሪካ እንደሚያደርጓት ተስፋ አለኝ። በአውሮፓ ፍራንክፈርት ዝግጅት ላይ የተሳተፉ ኢትዮጵያውያን ናቸው። ዘገባ ይዘናል፣ አብራችሁን ቆዩ። ክቡራትና ክቡራን አሁን ወደ መጀመሪያው ዝግጅታችን እንዝለቅ። ወደ ጋምቤላ ክልል አብቦ ወረዳ ሄደው የነበሩ ስምንት ጋዜጠኞች በመንግሥት ባለስልጣናት ተደበደብን፣ ተዋከብን፣ ታገትን፣ ያለ አግባብ በቁጥጥር ስር ዋልን ሲሉ አቤቱታ አሰምተዋል። በሌላ በኩል ደግሞ በክልሉ ውስጥ ነዋይ እያፈሰስንና የልማት ስራ ላይ ተሰማርተን ሳለን ወከባ፣ ሙስናና እንግልት ይደርስብናል ሲሉ ቁጥራቸው በርከት ያለ ባለሀብቶች ቅሬታቸውን እየገለጹ ናቸው። በባለ ሀብቶቹ አቤቱታና በጋዜጠኞች ላይ የደረሰውን ወከባና ጥቃት አስመልክቶ የወረዳው አስተዳዳሪ ለቪኦኤ በሰጡት ምላሽ የጋዜጠኞቹን ክስ ሙሉ በሙሉ አስተባብለዋል። ከአንድ ባለ ሀብት ላይ ያለ አግባብ ተሰጥቶ ነበር ያሉትን የከሰል ምርት ፈቃድ ወረዳው ከማንሳቱ በስተቀር ለባለ ሀብቶች ጥበቃ እንደሚደረግም ተናግረዋል። በሁለቱም ጉዳዮች ላይ አቤቱታ አቅራቢዎቹን፣ የመንግስት ኃላፊዎችን፣ የአገር ውስጥና የውጭ የመብት ተሟጋቾችን፣ የጋዜጠኞች ደህንነት ተሟጋቹን ድርጅት፣ ጠቅላይ አቃቤ ሕግንና የህዝብ ተወካዮች ምክር ቤትን እያነጋገረ ያለው ሰለሞን አባተ ለምሽቱ የዘገባውን የመጀመሪያ ክፍል ቀጥሎ ያቀርባል። ጥቅምት 23 ትናንት መሆኑ ነው። የተባበሩት መንግሥታት ድርጅት በዓለም አቀፍ ደረጃ አስቦት የዋለ ቀን ነው። በጋዜጠኞች ላይ የወንጀል አድራጎት ፈጽሞ ያለመጠየቅ እንዲያበቃ ትግሉን የማስፋት ድምፅ የማሰሚያ ሙግቱን የማጠናከሪያና የመሰባሰቢያ ቀን። የመንግሥታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ዕለቱን አስመልክተው ባስተላለፉት መልእክት እንዲህ አሉ። ጥቅስ ማዋከብና ማስፈራራት እየደረሰባቸውም ቢሆን ሥራቸውን በየዕለቱ ለሚያከናውኑ ጋዜጠኞች ያለኝን አክብሮት በዚህች ቀን እገልጻለሁ። የእነርሱና የተሠዉ ባልደረቦቻቸው ሥራ እውነት ከቶ እንደማትሞት ያረጋግጥልናል። ለመሠረታዊው ሐሳብን በነጻነት የመግለጽ መብት መከበር ያለን ቁርጠኛነትም እንዲሁ ጸንቶ ሊኖር ይገባዋል። የጥቅስ መጨረሻ። በእርግጥ ይህ የአንቶኒዮ ጉቴሬሽ መልእክትና የትናንትናውም ዕለት መሪ ሐሳብ ቀጥሎ ከሚቀርበው ዘገባ ጋር ለጊዜው ቀጥተኛ ግንኙነት ባይኖረውም ጉዳዩ በተለያዩ አካላት እየተመረመረ ነውና አነሰም በዛ ኢትዮጵያን በመሳሰሉ አገሮች ውስጥ ጋዜጠኞች ያሉባቸውን ስጋቶች ለናሙና ያስታውሰናል። በጋምቤላ ክልል አቦቦ ወረዳ ውስጥ በግብርና ልማት ላይ የተሰማሩ ባለሀብቶች በአካባቢው ባለሥልጣናት ከአግባብ ውጪ የሆኑ አድራጎቶች ይፈጸሙብናል፣ የሙስና በደልና ሌሎችም ጥቃቶች ይደርሱብናል ሲሉ ለጋዜጠኞች ሮሯቸውን ያሰማሉ። ይህ ስሞታ የደረሳቸው ስምንት ጋዜጠኞች ባለፈው እሁድ ማስታወሻ፣ ብዕር፣ የመቅጃና የመቅረጫ መሣሪያዎቻቸውን ሸክፈው ጋምቤላ አውሮፕላን ጣቢያ ይደርሳሉ። ከስምንቱ ጋዜጠኞች መካከል ሦስቱን አነጋግሬአለሁ። በአዲስ አድማስ ጋዜጣ ከፍተኛ ሪፖርተር ሆና ላለፉት ስምንት ዓመታት የሠራችው መታሰቢያ ካሳይ፣ በንግድና መዋዕለ ንዋይ ጉዳዮች ላይ በሚያተኩረው ካፒታል የእንግሊዝኛ ጋዜጣ ላለፉት አምስት ዓመታት በከፍተኛ ሪፖርተርነት የሠራው ተስፋዬ ጌትነት እና የኤል ቲቪ የዜና ክፍል ከፍተኛ ሪፖርተር አሸናፊ እንዳለናቸው ናቸው ያለፈ እሁድና የሰኞ የጋምቤላ ውሏቸውን ያጫወቱኝ። ወደ ጋምቤላ ያመራ ነው። ጋምቤላ ክልል ውስጥ አበባው በሚባል ወረዳ ያሉ የኢንቨስትመንት ስራዎችን ለማየት ና በአካባቢ ያለውን የመልካም አስተዳደር ችግር እንድናይ ና ሚዛናዊ የሆነ ዘገባ እንድንሰራ በማሰብ ነው ወደ ቦታው የተጓዝነው። ወደ ቦታው ለመጓዝ እንቻል ነው ስፍራው በተለያዩ የሰሊት የማሾ ና የቁጥ እርሻ ላይ የተሰማሩ ባለሀብቶችን ና ችግር ደረሰብን ብለው አቤቱሳ ባቀረቡ ሰዎች አማካኝነት ነው። ኢንቨስተሮች ናቸው እነዚህ ሰዎች? አዎ፣ ኢንቨስተሮች ናቸው። አገኛችኋቸው ሄዳችሁ? አዎ። ማሳው የሚገኝበት ቦታ ላይ ችግር ተፈጥሯል የተባለበት ቦታ ላይ በመሄድ ቀረጻና፣ ከነሱም ጋር ኢንተርቪው፣ በእርሻ ስራው ላይ ከተሰማሩ ሰራተኞች ጋር፣ እንደዚሁም በአካባቢ ካሉ ሰዎች ጋር ኢንተርቪው አድርገን ውድመት ተመልሰናል። እስኪ ወደ አሸናፊ ደግሞ ልምጣ። እሑድ ጋምቤላ ኤርፖርት ከደረሰን በኋላ በቀጥታ ወደ ስራው ነው የሄድነው እና ብዙ ሰዎችም አሁን ያወራናቸው ሪከርድ ሰዎችም አሉ። በባዶውም ደግሞ ሀሳቦቻቸውን ለመጋራት ሲሞከር ናቸው ሰዎች አሉ። በእሑድ ዕለት የነበረው ስራ እንግዲህ አጠቃላይ በሰላም ነው። ሰዎች ላይ ያለውን በዛ አካባቢ ላይ ያገኟቸውን ጥሩ ነገሮችና እንዲሁም ደግሞ ያላቸውን የአሜሪካ ማስተዳደር ችግሮች አብረን ሰምተን ነበረ። በሰላም ነበረ ያለቀው። ተስፋ የምትጨምረው ነገር አለ በማሳ ላይ ያለውን ነገር አየል የባለ ሀብቶችን ቆይታ የመንግስት አካል ደግሞ የሰማነውን ቅሬታ ምላሽ ማግኘት ስላለብን ከአበቦ ወረዳ ሥራ አስኪያጅ አቶ እኩሪ ውመድ ጋር በሰላም አውርተናል። ያው መጀመሪያ ስንገባ ለምን መጣችሁ የሚል ሁለት ሶስት ሰኖ ነበረ። ግን አሳምን ናቸው። ጋዜጠኞች ነን፣ መብታችን ነው። ሀገራችን ላይ ያሉትን ቅሬታዎች ማስተናገድ መብታችን ነው። መታወቂያችንን አይታቸዋል። ትንሽ ተጨቃጨቁን። ከዛ በኋላ ቃለ ምልልሱ ተከናወነ። ካለቀ በኋላ ግን እዛው ጽህፈት ቤት ውስጥ ከአስር በላይ ፖሊሶች መጡ። አንድ ሁለት ልጆች በጥፊ ተመቱ። የያዝነውን መረጃ እንድናጠፋ ይዘታሜራም በምስልም በድምፅም የያዝነውን መረጃ እንድናጠፋ ተደረገ። ለሁለት ሰዓት ያክል እንዳንወጣ ተደረገ። ከመካከላችንም አንድ ጋዜጠኛ ወደ ፖሊስ ጣቢያ ተወሰደ። ብዙ ሰው ወጣቶች፣ የወረዳው ሰራተኞች ብዙዎቻችን ሰደቡ፣ አንዳንዶቻችን ገፈታተሩን። ብቻ ደስ የማይል ነገር ነበር። ስንት ጋዜጠኞች ነበራችሁ? በአጠቃላይ ስምንት ነን፣ ስድስት ጋዜጠኞችና ሁለት ካሜራማኖች ነበር። ከተለያዩ መገናኛ ብዙኃን ነው የተሰበሰባችሁት? ከተለያዩ ከሬዲዮም፣ ከጋዜጣም፣ ከቴሌቪዥን። እስኪ የጋዜጠኞቹ ጉዞ መነሻ ወደ ሆኑት ወደ ባለ ሀብቶችና አልሚዎቹ ደግሞ መለስ እንበል። ሰሊጥ፣ ሱፍ፣ ማሾ የሚባል የጥራጥሬ ዘርና ጥጥ እርሻና ምርት ላይ ተሰማርተው ላለፉት አራት ዓመታት እያለሙ ያሉት አቶ ጉአይ ሲሳይና አቶ መንግስቱ በረሃ እንዲሁም የበርካታ ኢንቨስትመንት ይዞታዎች ሥራ አስኪያጅ አቶ ወልዱ መሰለ ስለ ሥራቸውና በአካባቢው ይፈጸማል ስለሚሉት ይናገራሉ። ከአቶ ጉአይን ጀምር። አንድ ሺህ ሄክታር መሬት እንዲያለሙ ተፈቅዶላቸው አምስት መቶ ሄክታሩን በነሐሴ 2006 ዓ ም እንደተረከቡ ነግረውኛል። አቶ ጉአይም ሆኑ ሌሎቹ ባለ ሀብቶች የያዟቸውን መሬቶች በዓመት ሊዝ ነው ተፈራርመው ሥራ የጀመሩት። አቶ ጉአይ በማሳቸው ላይ ላለፉት አራት ዓመታት በአመት ሁለት ጊዜ ምርት እያነሱ ካፒታል ኢንቨስትመንታቸውንም በፈጣን ሁኔታ እያሳደጉ መምጣታቸውን አጫውተውኛል። ፈሊጥ ማዚያ ዘርፍን እስከ ነሐሴ ያለው ተቅፋለን። በዚያ አቃጥሎ ደግሞ ማሾ እንዘራለን፣ ጥጥም እንዘራለን። በጉንበት ላይ ማለት ነው ምን ያህል ኢንቨስት አድርገዋል? እስካሁን እስካሁን፣ ያው ሁለት መቶ አርባ በሰብል የተሸፈነ አልሚጫለው። ሁለት መቶ አርባ ሄክታር። እሺ፣ በገንዘብ ሲተመን አስራ አራት እስከ አስራ ስድስት ሚሊዮን ይሆናል። ለማልማት ያወጡት ማለት ነው። ይሄ ባለፉት አራት አመታት ውስጥ ኢንቨስት ያደረጉት ነው። ለውጭ ገበያ የምታቀርቡት ምርት አለ? አለ፣ ሰሊጥ፣ ማሾ ነው የምናቀርበው። እስካሁን ድረስ የላካችሁ ምርት አለ ወደ ውጭ? ወደ ኢሴክስ ነው የምናስገባው። ሴክስ ነው የሚከበል ሴክስ ምርት ገባ ማለት ነው። እሺ አዲስ አበባ ምርት ገባ። እሺ ምንድን ነው ከዚህ ክልሉ የሚጠቀመው? ጋምቤላ ምን ጥቅም ያገኛል? ምን ከእናንተ እዛ መኖር ከኢንቨስትመንታችሁ ክልሉ እንደ ክልል፣ ህዝቡ፣ አካባቢው የሚጠቀሙት ነገር አለ? አዎ ስራ። እኛ አሁን ኤሊ ማለት ነው በአጨዳ ሰዓት አራት መቶ እስከ አራት መቶ አምሳ ሰራተኛ ቀጥራለሁ። ክልሉ ደግሞ ግብር መሬት አለ የሚከፈል ኩንታሉ ደግሞ ተመርቶ ሲጫን ወደ አዲስ አበባ ወደ ምርት ይገባ፣ ደግሞ በኩንታል ሰላሳ አርባ ብር የምንከፍለዋለ። እነዚህ እነዚህ ነው የሚጠቀም ክልሉ ማለት ነው። አካባቢው አለ ማህበረሰብ ደግሞ በስራ መጥቶ ይጠቀማል። ሌሎች ከመሰረተ ልማት ጋር የተያያዙ በእርግጥ ይሄ የመንግስት ኃላፊነት ቢሆንም ግን መንገድ፣ ውሃ፣ ትምህርት የመሳሰሉ ነገሮች ላይ አተኩራችሁ ታውቃላችሁ? አዎ እኔ አሁን ለቀበሌ፣ ለትምህርት ቤት፣ ለልጆች ደብተር ምናምን ገዛለሁ። አንዳንድ ነገር ደግሞ ሎደር ምናምን የሆነ ነገር ተባበሩን ሲሉ ወረዳው እንተባበራለን። አሁን በዘንድሮ የነበረ የአለም ቱሪዝም የአለም አቀፍ ቱሪዝም ባህልና ቱሪዝም የነበረ እኔ ነው የጠረኩት እንትኑ ትረግልን ብለው እኔ ነው የጠረኩላቸው። ለእነሱ ቤት ምናምን የሚሰራ ነበር እሱ እኔ ነው የጠረኩት ዘንድሮ። እና ያለው ነገር ለቀበሌም እርሻ እናሳለን። አቶ ጎአይ ሲሳይ ችግሬ የሚሉትንና ስጋታቸውን ወደ ሥራቸው ለመመለስ እንዲያንገራግሩ ያደረጓቸውን ሰበቦች በስፋት አጫውተውኛል። ወደ እርሳቸው ዝርዝር ከመዝለቃችን በፊት ካነጋገርኳቸው ሌሎች ኢንቨስተሮች የአቶ መንግሥቱ ብርሃን ታሪክ ደግሞ ላካፍላችሁ። አቶ መንግሥቱ 800 ሄክታር መሬት ለማልማት ተዋውለው ነው አቦቦ በ2006 ዓ ም የገቡት። እንደ ነገሩኝ በ500 ሄክታር ላይ ሥራ ለመጀመር ከባንክ ብድር ወሰዱና ቀድሞ በአካባቢው የማይታወቁ አዳዲስ ሰብሎችና የወጪ ንግድ እህሎችን ለሙከራ መዝራት ይጀምራሉ። ማሽላ ከዚህ ጋምቤላ አዲስ ሙከራ ነው። ማሽላ አይታወቅም። በቆሎ ምናምን ነው የሚታወቅ። እሺ የአማራ ዘር ያስመጣነው ሰሊጥ ምናምን የሞከርነው ነው ያለን። እስካሁን በጣም ጥሩ ለውጥ ነው ያለው፣ ግን በስደተኛ በኩል በጣም ተሳካይተን ነው ያለን። ስደተኛ ከዛ ፍረው አንድ ኪሎ ሜትር አንድ ሚትር ነው የምትሆን ከእርሻ ኪና ወደ ስደተኛ ያለበት ሰሚ አካል የለም። የስደተኛ አይደግፈንም። ለናት ባንክ የምንፈልግ የሚሰማን የለም። የስደተኞች መጠለያ ነው ያለው እዛ ነው ያለው። በቃ ሀዛር ሻኪ ማምሳቸው የጣሉት ጮህን የምናሰማውት የለንም። ነ ምን ያህሉን አልምተዋል እርስዎ? ከዚህ ከአምስት መቶ ሄክታሩ ማሾ ማሽላ በቆሎ እና ለማለን በፈተና ላይ ነው የፈሪዳ እንጂ በተዘራበት አይሆንም እንጂ በተና ጣጣኝ ይሆናል። ለተወሰነ ስንት ሄክታር አልምታዋል እስካሁን ድረስ አቶ መንግስቱ አምስት መቶ ሄክታር መሬቱ አጠቃላይ ስምንት መቶ ሄክታር ነው። ማሾ ወደ አንድ ሺ አምስት መቶ ይነት አድርገናል። ወደ ውጪ ወደ ምርት ገባ ማለት ነው አንድ ሺ አምስት መቶ ኩንታል ልካችኋል። አዎ በአንድ ጊዜ ነው ማለት ነው አሁን ማሾ በአንድ ጊዜ ነው አሁን በዚህ አመት ነው የላካችሁት አንድ ሺ አምስት መቶ ኩንታል በአምና ነው የተላከ። ይሄ የአሁኑ ዜና ነው ገና አርሶ ነው ያለ በቆሎም እነት መንዳን አረግነውም ወደ ውጭ ከጋምቤላ ነው ተጠቃሚ የምናደርገው እንደዛ ነው ገቢ የምናደርገው የዞርነ በትራክተር ተፈላጊም እንሸጣለን ማለት ነው። ሰሊጥ ሁለት መቶ ሀምሳ አቀርበናል ላምና ማለት ነው። እሺ፣ ያው በሙከራ የተመረተ ማለት ነው። ያው አሁንም ተመሳሳይ ይኖረናል ገና እያጨነ ነው ያለ ነው ትክ እንደ ሁማራ ነው የዘራ ነው። ለመሆኑ በገንዘብ ሲተመን ስንት ይሆናል? በአጠቃላይ እርስዎ ያፈሰሱት ገንዘብ እዚህ ልማት ላይ ከዛ ከአምስት መቶ ሄክታር አዎን ወደ አስራ ሚሊዮን ይሆናል በአጠቃላይ ሳስበው ማለት ነው። ከግንባታ ውስጥ አቶ መንግስቱ ችግሮቼ ወደሚሏቸው ጉዳዮችና ወደ መፍትሄ ጥረቶቻቸው እመልሳቸዋለሁ አሁን ደግሞ አቶ ወልዱ መሰለን ላስተዋውቃችሁ እኔ እንግዲህ በተለያዩ አካባቢዎች ያው ጋምቤላ ክልል ላይ ያለውን እርሻ ልማቶችን በደንብ አድርጌ ያቃሉ በስራም በጓደኝነትም በምንም በምንም ሲባል አቃል በፊት መጀመሪያ በሁለት ሺ ስድስት በሁለት ሺ አምስት አመተ ምህረት ሲጀመር ይህን ክልል በመሰረተ ልማትም ብዙ አልነበረም ምድረ በዳ ነው የነበረ መጀመሪያ ማለት ነው እኛ ስንመጣ ሁለት ሺ ስድስት ሶስት አራት እርሻ ልማቶች አልነበረም እነ ሳውዲስታር ምናምን ምናምን ነበረ የተወሰነ የመንግስት ምናምን እርሻ ልማት ማለት ነው። ከዛ ሲቀጥል እንደዚህ ሰው ተደራጅቶ በሁለት ሺ አምስት መጥቶ መሬት ተቀብሎ ሁለት ሺ ስድስት ሁለት ሺ ሰባት ላይ ወደ ምርት ገብቷል። በአጠቃላይ በአገሪቱ ወደ አስራ አምስት ፐርሰንት ወደ ልማት ተገብቷል። አሁን ያለውን ሂደት ሲታይ እንደ ሌሎች ክልሎች ልማት ላይ ነው ያለ። በጣም ለምቷል ማለት ትችላለ። ግን ይህን ክልል እንደዛ ብለን በልማት አሪፍ መሬቱም ቆንጆ ነው ለልማት የሚሆን ነው። ኢትዮጵያ ውስጥ አንድ ጊዜ ነው ምርት የሚታወቀው። ለምሳሌ በማንኛውም ቦታ በሰሊጥ ከዘራህ ሰሊጥ ነው ምታፈራ። በአንድ አመት ጠብቀህ ነው እንትና ምታረግ። ከዛ ሲቀጥል ቀጣይ አመትን ነው ጠብቀህ ማሽላ ሚሆን ሰሊጥ ሚሆን ምትዘራው። እዚህ ክልል ላይ ግን ዳየሁት፣ ማንም ሰው እንደሚያውቀው ማለት ነው። በኢትዮጵያ ውስጥም መጀመሪያ መያዝ አካባቢ ትዘራለህ ሰሊጥ፣ ወደ ነሐሴ ከውነህ ማሾን ትዘራለህ። ማሾን ትዘርተህ ደግሞ አሁን ላይ ሁለተኛ ዘር በአንድ አመት ሁለተኛ ዘር ያው እየተዳረሰ ነው ማለት ይቻላል። ከሁለት ሳምንት ከሶስት ሳምንት በኋላ ምርት ሆኖ እንደገና ወደ መሸጥ የሚደረስበት ነው። አንድ ወር ተኩል ከሁለት ወር በፊት የነበረውን ሰሊጡን ተሽጦ እንደገና ያንን ሰሊጥ የነበረውን መሬት ማሾ ተዘርቶ ማሾ ደግሞ ያው በአንድ አመት ሁለት ምርት ነው የሚሰጥ አገሩን ማለት ነው። እና በአስተዳደር ዙሪያ ስናየው ያው በአስተዳደር ዜሮ ነው ማለት እንችላለን። ምንም አስተዳደራዊ ስራ የለም። ጠይቃውን፣ በሥነ ስርዓት ራሱን የሚያናግረን የለም። ቢሮውን በሥነ ስርዓት የምታገኘው ሰውም የለም። አቶ ወልዱ በአካባቢው ላሉ የእርሻ ልማት ኢንቨስትመንቶች በስራ አስኪያጅነትም የሚሰሩ ባለሙያ ናቸው። ባለሀብቶቹ ይደርሱብናል የሚሏቸውን ብሶቶች ገና አልሰማችሁም። የአዲስ አበባዎቹ ጋዜጠኞች ግን ተነግሯቸዋል። ቦታውም ድረስ ሄደው ተመልክተዋል። ኢንቨስተሮቹን አነጋግረዋል። በዚህ ዘገባ ተከታይ ክፍሎች እናንተም ከአንደበታቸው ሮሮዎቻቸውን ትሰማላችሁ። ለማንኛውም ጋዜጠኞቹ የተመለከቱትንና የሰሙትንም ይዘው ወደ ወረዳው ባለሥልጣናት ሄዱ። አስተዳዳሪውን አቶ ኡክሪ ኡመድን አገኟቸው። የባለሀብቶቹ ቅሬታ አንደኛ፣ ከፍተኛ የሙስናና የብልሹ አሰራር አካሄዶች አሉ የሚል ነው። ያንንም አንስተን ነበረ። ባለስልጣኖቹም ይሄ ጥያቄ ሲነሳ ደስተኞች አይደሉም። በቃለ ምልልስ ላይም ይሄ እንደዚህ አይነት ሀሳቦችን ስናነሳ ከወረዳው አስተዳዳሪ የፊት የአገላለጽን፣ የቋንቋን ማጠቃቀም ጥሩ አልነበረም። መታሰቢያ መጀመሪያውኑ ቃለ ምልልሱን ለማድረግ እዛው አበበ ወረዳ እንደደረስን የጠበቀን አቀባበል ቀና አልነበረም። የወረዳው የጸጥታ ኃላፊ የሚል አንድ ሰው ና ሌሎች ሰዎች ወደ ውስጥ ልመንገባ አዘውን እዛ ቦታ ላይ ቁጭ ብላችሁ ጠብቁ ተብለን ውጭ የተቀምጠን በኋላ ነው ከወረዳው አስተዳዳሪ ጋር ተነጋግረው ከውስጥ ልንገባ የተፈቀደልን። ከገባን በኋላም የወረዳው አስተዳዳሪ ሆኖ ሌሎች አንድ የወጣቶች ተወካይ ነኝ የምንል ሰው ምንም አይነት ከኢንቨስትመንት ጋር የተያያዙ ጥያቄዎችን ማንሳት እንደማንችል አስጠንቅቀውን ነበራል። እኛም እንግዲህ ሁኔታው ትንሽ የተካረረ መሆኑን ስናይ ምናልባት መነሳነት እንዲፈጠር በማለት ሌሎች የልማት ስራዎች ላይ እናውራሽ ስለመንገድ፣ ስለ ጤናና አንዳንድ የልማት ስራዎች ላይ እንድታወሩ እንፈልጋለን ብለን ያው ጥያቄያችንን በየመሀሉ ለማንሳት ተነጋግረን ማለት ነው። በሱ ነው ፈቃድ የምነታቸውን ያገኘ ነው እንጃ የዩኒቨርስተርን ጥያቄ የምታነሱ ከሆነ መጀመሪያውኑ ፍጹም በዚህ ጉዳይ ላይ መነጋገር አንፈልግም፣ ምላሽም ማንፈጣት ሲሆን ነበር ያሉን። በኋላ ያው በማግባባት ጥያቄያችንን ጀመርን። ስለሌሎች ነገሮች ብዙ ካወራን በኋላ በየመሃሉ ዋና ዋና እነዚህ የመልካም አስተዳደር ችግሮች ተብለ የቀረቡ ቅሬታዎችን እያነሳን መጠየቅ ጀመርን። ብዙ ፍቃደኛ አልነበሩም። ብዙ ችግሮች ነበሩ። በኋላ እንደምንም ቃለ ምልልሳችንን ጨርሰን ልንወጣ እቃችንን እያዘጋጀን በነበርንበት ሰዓት ነው እንግዲህ ሁኔታው የተከሰተው። የጸጥታ ክፍል ኃላፊ ነኝ ያለ ሰውዬ እና ሌላ የጋአድን ጽሕፈት ቤት ኃላፊ ነኝ ያለ ሌላ ሰው እንዲሁም የወቃቶች ተወካይ ነኝ ያለ ሰው ነግሬያችሁ ነበር ችግር እንደሚፈጠርባችሁ እያለ ወደ ውስጥ ገቡ። ከዛ በሩ እንዲዘጋ ተደረገ። የነበርንበት የወረዳ አስተዳዳሪ ጽሕፈት ቤት በር ማለት ነው። እዛ በር ውስጥ ነው እንግዲህ፣ እዛ ቤት ውስጥ ነው እያንዳንዳችሁ የያዛችን መረጃ በሙሉ አጥፉ የሚል ነገር የመጣው። ከዛም የወረዳ አስተዳዳሪ ወደ ውጭ ወጥተው የልዩው ሀይል ዩኒፎርም የለበሱ የጸጥታ ሀይሎችን ይዘው መጥተው ሰዱልኝ ወደ ፖሊስ ጣቢያ የሚል ነገር ነው የተናገሩት። አሸናፊ መጀመሪያም ላይ ገና ስንገባ በሩ አካባቢ ላይ ትንሽ ግርግር ፈጥረውብን ነበር ሰዎቹ እንዳንገባ፣ ማለት ነው። ደብዳቤዎችን አምጡ፣ የሚመራችሁ ሊኖር ይገባል፣ ጠቅላይ ሚኒስትሩ እንኳን ቢመጡ እንደዚህ ዝም ብሎ አይመጡም የሚሉ ነገሮችን ሲናገሩ ነበር። እና ውስጥ ከገባን በኋላ ያው በአጠቃላይ ያደረጉት ነገር ሳንሱር ነው ማለት ይቻላል። መጀመሪያ ላይ ሳንሱር ነው ያደረጉን። እንደው ብንፈጥብላቸው ና እሺ ብንላቸው ጥያቄዎቹን እንኳን ቀድሞ ቢሰሟቸው ደስ የሚላቸው ሁኔታ ነበር። አወራራቸው ና በተለያዩ የወጣቶች ተወካይ ተብሎ የመጣው ሰው አስተዳዳሪ የሚመስለው እሱ ነበር፣ ምክንያቱም አስተዳዳሪው ከ ከኛ ጋር መግባባቶችን ፈጥሮ ነገር ግን ወጣት ተወካዩ ስላልገባው ብቻ ወይም ደግሞ ስላልተቀበለው ብቻ አስተዳዳሪው ብዙ ደቂቃዎችን እሱን በማስረዳት ያጠቁ ነበርና፣ በጣም የሚገርም ነበር። በተለይ አስተዳዳሪው ከገባው እኛ የፈለግነው አስተዳዳሪውን ለማናገር ነበረ። ምናልባት አስተዳዳሪው የሚያስነሱ ነገሮች ከሆኑ ከወጣቶች ጋር መንገድ እንዳለበት አምናለሁ። ነገር ግን በተለይ ወጣቱ የሚናገርበት መንገድ ትንሽ ደስ የሚል አልነበረ። ምክንያቱም ስለዚህ ጉዳይ ማንሳት ለሕይወታችሁ አስጊ ነው የሚሆነው በዚህ ጉዳይ ላይ ምንም አይነት ነገር አናወራም የሚሉ ማሰባሪያዎች እንደውም አንዱ ባልደረባችን ለምንድን ነው የምታስፈራራል? እኛ ምጠየቅን የመጣ ነው። ስራችንም መጠየቅ ነው። ስለዚህ መልስ ልንይዝ ነው እንጂ የመጣ ነው። መልስ ልንወስድ ነው እንጂ የመጣ ነው። ምን ስላደረግን ነው እንደዚህ አይነት ማስፈራሪያ የሚደርስብን ለህይወታችንስ አደጋ የሚሆነው? ግን ያንን ምላሽ ለማወቅ ነው የመጣ ነው። ደግሞ ተገቢ ቦታ ላይ ነው የመጣ ነው። ምላሻቸውን ሳንወስድ ብንሄድ ነበር ምናልባት እነሱን እናስቀይማቸዋለን የሚባለው፣ ና በቃ እቺ ነገር እንድትነሳ በጣም አልፈለጉም ነበረ። መጨረሻ ላይ ያለን አማራጭ በመሰረቱ አማራጭ ስለነበረን ብቻ ሳይሆን እዛ አካባቢ ድረስ አርባ ሁለት ኪሎ ሜትር ከዛ አቋርጠን ሂደን ከጋምቤላ ከአየር መንገድ ማረፊያው ማለት ነው ከአየር ማረፊያው ወደዛ አርባ ሁለት ኪሎ ሜትር አቋርጠን ሂደን ያንን ጉዳይ ብቻ አንስተን አናወራም ነበር። ብዙ በተለይ ከአስተዳዳሪው ጋር በምናወራበት ሰዓት ላይ ስለ ወረዳዋ የነገሩን ወረዳዋ ሊታወቅላት የሚገቡ ብዙ ነገሮች ነበሩ። እነዛን ነገሮች እናስተዋውቅላቸው ነበርና፣ እኛ ምን ለማንሳት ሞክረን ነበር ጥሩ ጥሩ ነገሮች ካሉ እነዛን ጥሩ ጥሩ ነገሮች እናስተዋውቅላችኋለን፣ ለህዝብ ደግሞ። መልካም አስተዳደር ችግሮች ካሉ ደግሞ እነዛን መልካም አስተዳደር ችግሮች ማውጣት አለብን፣ መንቀፍ አለብን። ጥሩ ጥሩ ነገሩን ብቻ አንዘግብላችሁም። መጥፎ ነገርም ካሉ ያ መጥፎ ነገር ሊታረም ስለሚገባ ያን መጥፎ ነገር ልንዘግብ ይገባል። የሚለው ነገር እንደውም አሁን የመሰለ መጨረሻ ላይ እሱም አላግባባንም ይመስለኛል፣ ና ነገር ግን በዛ ለመግባባቶች ውስጥ ተሸፋፍ ነው። ሰውየውን ምን እሺ እንዳደረጋቸው ባናውቅም ምናልባት ሀሳቦቻቸውን አሸንፈዋቸው ሊሆን ይችላል። ቀጥታ ወደ ቃለመጠየቁ ነው የገባ ነው፣ ና እኛ እንግዲህ በእርግጠኝነት በጣም ጥሩ ጥሩ ጋዜጠኞች ነበሩ ውስጥ የነበሩት። ሌላ ቦታ ላይ ብንሆን ሳንጠይቃቸው የምንወጣቸው ጥያቄዎች አልነበሩም። ወይም ደግሞ አስተዳዳሪው ይከፋል አስተዳዳሪው ደስ ላይ ለው ይችላል ብለን እማንጠይቀው ጠይቀው ጥያቄ አልነበረም። ለመጀመሪያ ጊዜ እኔ በተለይ ከረስሽም ከመዲም በጣም ትንሹ እኔ ነኝና በስራ ልምድን በእድሜም፣ እኔ እንግዲህ ባሳለፍኳቸው ጥቂት ጊዜያቶች በህይወቴ ጥያቄዎች ኑረውኝ ጥያቄዎቹ መጠየቅ ፈልጌ ምናልባት ካሉ ትላልቅ ከምንላቸው ባለስልጣናት ከጊዜ ጥበት ከምናምን ካልጠየቅን በስተቀር በፍላጎት ማነት ለመጀመሪያ ጊዜ ነው ጥያቄ ሳንጠይቅ የወጣንበት ቃለ መጠይቅ። ምክንያቱም አስተዳዳሪው ፍላጎት አልነበራቸው የምንጠይቃቸው ከፊታቸው ላይ እኛ ቁጭ ብለን መልሳቸውን ሳይሆን ፊታቸው ማንበር የጀመርንበት የመጀመሪያው ቃለ መጠይቅ ነበር። በተለይ እኔ ላመ ማውራ ነበረ ፊታቸው ሲለዋወጥ ቀጣዩን ነገር እየሰጋን እኔ እንግዲህ እንዴት ብለን ነው እኛ ዜናችን ምስራ ወይስ ለሰውየው ስሜት እንጨረቅ ና በጋም ሁኔታ ውስጥ ነው እንግዲህ ይህንን ነገር ለመስራት ይሞ ከሁሉም የሰማችኋቸውን ብሶቶች ያዝኩና ወደ አቦቦ ወረዳ አስተዳዳሪ ወደ አቶ ኡክሪ ኡመት ደወልኩ፣ አገኘኋቸው። በእኛ ወረዳ እየተደበደቡ ጋዜጠኞች አልነበሩም። በእርግጥ የሆኑ ጋዜጠኞች መጠው ነበር። የመጡበትን ስለ ልማት ና መልካም መስተዳደር የአቦቦ ገጽታ ቢሉን መለከት አየር ላይ ለመልቀቅ ብለው ነበር የመጡ። እኛ ጋር እንደደረሱ የመጡበት አላማ ሙሉ በሙሉ ስለ ልማቱ ና መልካም መስተዳደር ካለ መጠየቅ አድርገው ከጨረስነ በኋላ አብሮ የመጡ ባለመኪናዎች በወቅቱ ጋዜጠኞች ወደ የት መሄድ እንዳለባቸው እያወቁ ጋዜጠኞቹ እኛ ጋ ጥለው እነዚህ ሹፌሮቹ የጠፉበት ሁኔታ ነበረ። ጋዜጠኞቹ የመጡበት በእርግጥ ከዚህ በፊት አንድ ባለሀብት ነበር እኛ ጋ ባለሀብቱ የአካባቢ ደን ጨፍጭፎ ሙሉ በሙሉ ጠቅጠቅ ያለ ደን አወድሞ የወረራ ደረጃ ደኑ መጨፍጨፉን ከተረጋገጠ በኋላ የተሰጠው መሬት የኢንቨስትመንት መሬት ሆኖ ግን የተሰጠው ቦታ ትተው ወደ ደን ውስጥ ገብተው ከሰል የማክሰል ስራ የጀመረበት ሁኔታ ነበረ። ስንደርስበትም የከሰል ስራ ፍቃድ መስጠት የለበትም በሚል ሲል ባለሀብቱ ከጀመረበት ስራ እንዲቆም አድርገናል። አደረግነው በኋላ ባለሀብቱ ወደ ስራው ወደ መደበኛ ስራ እንዲገባ አድርገናል። በእርግጥ ግለሰቡ መጀመሪያ የተናገረው ማንም ሰው የነ ዞታ ከረገጠ አጠፋለሁ በሚል ይዛተ ስለነበረ እነዚህ እንግዶች ናቸው ወደዛ ሲሄዱ የኑ ጉዳይ ሊደርስባቸው ይችላል በማለት የሴኪሪቲ አመራሮች ባሉበት እዛ ማለፍ አትችልም፣ ስለዚህ የሚያስፈልገው መረጃ ካለ አንዱ እዚህ ጋር አለ፣ ማየት ትችላላችሁ። ከዛ ጋዜጠኞቹ እኛ ጋር እንዳይቸገሩ ብለን ለእነሱ ደንየት ብለን መኪና ጠይቀን ከሌላ አካል እስከ ጋምቤል እንዲሄዱ አድርገናል ማንም ሳይነካቸው ሳይገፋቸው ምንም ነገር ሰላማ በሆነ መንገድ ከነሱ ጋር ተነጋግረን ወደ ማታችሁበት ቦታ እንድትመለሱ የሚል ትብብር አድርጌ እኔ ራሴ ባለሁበት ትብብር አድርገን መኪና ሰጠናቸው። በሰላም ወደ ጋምቤላ እንዲመለሱና ወደ መጡበት አዲስ አበባ እንዲመለሱ አድርገናል። በሰላሙ መንገድ ማለት ነው። አስተዳዳሪው አቶ ኡክሪ ኡመድ አቦቦ ወረዳ ውስጥ የተሰማሩና ነዋይ እያፈሰሱ የሚገኙ ባለሀብቶች ባነሷቸው ቅሬታዎች ላይም ተጨማሪ መልስ ሰጥተዋል። በከተማቸው እንዲያውም በራሳቸው ጽሕፈት ቤት ውስጥ በጋዜጠኞች ላይ ተፈጽሟል የተባለውን ወከባ ጉዳይ በቅርብ ይዘው እየተከታተሉ ካሉ አካላት መካከል የሰብአዊ መብቶች ጉባኤ ይገኝበታል። ተጠባባቂ ዳይሬክተሩን አቶ ቢንያም አባተን ትናንት በስልክ አገኘቻቸው ነበር። ትናንትና ሐሙስ ነው። የሚዲያ አካላት የተጻጡ ስምንት የጋዜጠኛ ቡድን አባላት ጋምቤላ በስራ ሄዳ ደረሰብን ያሉትን ማዋከብ ስርአት እንዲ አንደኛውም ድብደባ ተፈጽሞበታል። እሱን አቤቱታ አቅርበውልን እሱን በማጣራት ላይ ነው የሚገኘው። ሰመጉ መቼ ያልቃል ይሄ ማጣራታችሁ? አቶ ቢኒያም አሁን

ያለ መሸማቀቅና ያለ ጥቃት መስራት ያለባቸው የመሆኑ ጉዳይ ጥፋትን ለመደበቅ ከሚታትሩ ወገኖች ውጪ አጠቃላይ ስምምነት ያለው ሐሳብ ነው። ማኅበራዊ ሕጸጾችንና በግላጭና በስውር በሕዝብ ላይ የሚፈጸሙ በደሎችን፣ ጥፋቶችንና ወንጀሎችን ለማጋለጥ የሕዝብ ዐይንና ጆሮ ሆነው የሚሠሩ በተለያዩ የሥልጣን እርከኖች ላይ ያሉ ባለሥልጣናትንም ሆነ በማኅበራዊው መስተጋብር ውስጥ መሪ ተዋንያን የሚባሉ አካላትን በማያቋርጥ ተጠያቂነት ለሚይዙና ግልጽነትን ለማስፈን ለሚታትሩ ጋዜጠኞችና የመገናኛ ብዙሃን ባለሙያዎች ተገቢ ጥበቃ እንዲደረግ ዓለም አቀፍ የሰብአዊ መብቶች ቃፊሮችና የጋዜጠኞች ደህንነት ተሟጋቾች የዕለት ተዕለት ጉትጎታ ነው። ወደ ፌዴራሉ ጠቅላይ ዐቃቢ ሕግ ወደ አቶ ብርሃኑ ጸጋዬ ደውዬ አነጋግሬያቸዋለሁ። ጉዳዩን በቅርብ ተመልክተው ሐሳባቸውን ሊያካፍሉኝ ለተነገ በስተያ ሰኞ ቀጠረው ይዘናል። ዓለም አቀፉ የሰብአዊ መብቶች ተሟጋች አምነስቲ ኢንተርናሽናል፣ የጋዜጠኞች ደህንነት ተሟጋቹ ሲፒጄ፣ እንዲሁም የኢትዮጵያ የሰብአዊ መብት ኮሚሽን፣ ሌሎችም የመንግሥት አካላትና ጋዜጠኞች ራሳቸውም አሁን ካለው የኢትዮጵያ ሁኔታና የመገናኛ ብዙሃኑ ይዞታ ጋር እያዛመዱ የሚሉትን እንዲሁም የአበቦን ኢንቨስተሮች ዝርዝር አቤቱታዎችና የወረዳውን አስተዳደር የሚመለከታቸውን የክልልና የፌዴራል መስሪያ ቤቶች ተጠሪዎችን ምላሾች ይዤ በቀጣይ ዝግጅት አገኛችኋለሁ። በጊዜ ጥበት ምክንያት ይህ የዘገባው ክፍል የያዛቸውን ሙሉ ቃለ ምልልሶች አየር ላይ ማዋል አልተቻለም። በፌስቡክ አት ቪኦኤ አምሃሪክ ጋምቤላ ጆርናሊስትስ ብለው ይከተሉኝና ሙሉውን ዘገባ ያዳምጡ። ዌብሳይታችንም ላይ ሰፍሯል። ጤና ይስጥልኝ። ሰለሞን ብዙ አካላትን አነጋግረህ ያጠናቀርከው ዘገባ ጥሩ ነበረ። ቀጣዩን ክፍልም እንግዲህ ታስደምጠናለህ ብለን ተስፋ እናደርጋለን። አድማጮች ዝግጅቶቻችንን በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ማግኘት ይቻላል። በትዊተርም ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። እያስተናገድናችሁ ያለነው ጽዮን ግርማና እኔም ሶሎሞን አባተንን ወደሚቀጥለው ዝግጅት በሙዚቃ እንሸጋገር። dunia dunia dunia dunia dunia dunia dunia, dunia, dunia, dunia.

ያንተነህ ምናሉን ዜማ ነበር ያስደመጥናችሁ። አሁን ደግሞ በተከታዩ ቅንብራችን ወደ ፍራንክፈርት እንወሰዳችሁ። በአውሮፓ ሀገሮች ውስጥ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ ከጠቅላይ ሚኒስትር አብይ አህመድ ጋር የነበራቸው ቆይታ የተሳካ እንደነበረ ገልጸዋል። የተወሰኑ ችግሮች ቢኖሩም በውጭ ለሚኖሩ ኢትዮጵያውያን በዐይነቱ የመጀመሪያ ከመሆኑ አንጻር በአጠቃላይ ዝግጅቱ የተሳካ ነበር ብለዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለምም የጠቅላይ ሚኒስትሩ የአውሮፓ ጉዞ መልካም ውጤት የተመዘገበበት ነበርም ብለዋል። ሁኔታውን በስልክ ስትከታተል የቆየችው ጽዮን ግርማ ተከታዩን ዘግባለች። ባሳለፍ ነው ሳምንት ጠቅላይ ሚኒስትር አብይ አህመድ በጀርመን ፍራንክፈርት አሬና ስታዲየም ከአውሮፓ ነዋሪዎች ለቀረቡላቸው ጥያቄዎች የሰጧቸውን ምላሾች የተወሰነው ክፍል አሰምተን ቀሪውን ለዛሬ በይደራ ቆይተን ነበር። በጀርመኑ የአሬና ስታዲየም ከተለያዩ ማህበረሰብ ክፍሎች ከተውጣጡ ከ25 በላይ ጥያቄዎች ከመቶ በላይ ጥያቄዎች ማቅረባቸውን አዘጋጆቹ ይናገራሉ። በጥያቄዎቹም በአገሪቱ ውስጥ በተለያየ ጊዜ የሚነሱና ያልተዳሰሱ ጉዳዮች እምብዛም የቀሩ አይመስሉም። ሙስናን በተመለከተ ጠቅላይ ሚኒስትር አብይ ለቀረበላቸው ጥያቄ ለእኔም ሆነ ለአዲሱ ካቢኔ ዋስትናችን እጃችን ከገንዘብም ከደምም ንጹህ አድርጎ በንጹህ ልቦና ማገልገል እንጂ በስልጣን መባለግ የማያዋጣ በመሆኑ የምንችለውን እየሰራን ሲያቅተን ህዝባችንን እየለመን በታማኝነት ማገልገልና የስልጣን ዘመናችን ሲያበቃም በህዝባችን መካከል ህዝባችንን መስለን መኖር እንጂ ሰርቆ ማካበትም ሆነ ደብቆ መግደል የማያዋጣ አጋጉል ባህል ስለሆነ በህግ መቆም እንዳለበት በጽኑ እናምናለን። ህገ መንግስቱን ማሻሻልን በተመለከተ የቀረቡ ጥያቄዎችን በአንድ ላይ አጠቃለዋቸዋል። በዚህ ጉዳይ የተለያዩ ጥያቄዎች በባንዲራ፣ በአንቀጽ 79 በምርጫ ስርዓቱ ፕሬዚደንሻል መሆን አለበት፣ የጠቅላይ ሚኒስትር አመራር ወደ ፕሬዚደንሻል መቀየር አለበት የሚልና በርካታ ጥያቄዎች ይነሳሉ። ሪፎርማችን መሰረት ሲነካ ዝርዝር ውይይት ይደረግበታል። ነገር ግን የፓርላማ ስልጣን ስላልሆነ ህዝቡ ተወያይቶ በሚፈልገው መንገድ የራሱን ህገ መንግስት ማሻሻል ራሱ ህገ መንግስቱ ይፈቅደው ስለሆነ ብዙም የሚያሳስብ ጉዳይ እንዳልሆነ ልገልጽሎ እፈልጋል። አንድነትና ማንነት እንዴት ይስተናገዳል? የሚል ጥያቄም ቀርቦላቸው ነበር። ለጥያቄው የሰጡት ምላሽ ዛሬ እንኳን ፍራንክፈርት ላይ በአንድ በኩል የወልቀይት የማንነት ጥያቄ የራያ የማንነት ጥያቄ ለምን አይመለስም የሚል እና በሌላ በኩል ይሄ የብሔር ፖለቲካ የብሔር ፌዴራሊዝም አብቅቶ ለምን ክፍለ ሀገር አይሆንም የሚል እርሶ ባሉበት መድረክ እንኳን ሰምተዋል። ኢትዮጵያ ብዙዎች እንደዚህ መሆን የለበትም፣ እንዲያ መሆን አለበት፣ ይሄ ሊቀር ይገባዋል፣ ያ ደግሞ ሊተከል ይገባል ብለው የሚጨቃጨቁባት ሀገር ናት። የሚሻለን የሚበጀን በዝርዝር ከተወያየን በኋላ ሁሉን የሚያቅፍና ለአብዛኛው የሚመቸውን የአሰራር መንገድ መከተል እንጂ እኛ ትክክል ብለን ያሰርነው ነገር ብቻውን ሰላም ስለማያመጣ ጊዜ ወስዶ መምከር መወያየት ጠቃሚ ይሆናል። አንቀጽ 39ና ባንዲራን በተመለከተ የሚነሱ ቅሬታዎችና አለመግባባቶችም ተነስተው ነበር። ከተሳታፊዎቹ ላለፉት ዓመታት ስንጠይቅ ስንመክር ቆይተን በስድስት ወር ውስጥ ለምን ፓርላማ ባንዲራ አልቀየረም አንቀጽ 39 አልሰረዘም? እነንትና የጠፉ ብንል ብዙ ተጠይቆ የማያልቁ ነገሮች ስላሉ ዛሬ ልንሰራ የሚገባውን ዛሬ ነገ ደግሞ በሰከነ መንገድ ልናይ የሚገባውን ነገር እንዲሁ በጊዜ ብዛት ሊፈቱ የሚገባቸውን ነገሮች እያየን ካልሄድን በተካረረ መንፈስ እንዳንጠፋፋ፣ ጊዜ ወስዶ መምከር፣ ጊዜ ወስዶ ማሻሻል፣ በጊዜ ሂደት ለእኛ የበጀንን መምረጥ የእኛ ፍላጎትና ምርጫ ስለሆነ አንዳንዱን ነገር በፍጥነት እንዲሆን ከመፈለግ የምናነሳው ቢሆንም በሂደት መልክ እየያዘ የሚመጣ ይመስለኛል። ወደ አገር ውስጥ የገቡ የፖለቲካ ፓርቲዎች ፓርቲዎችና ትጥቅን እንዲሁም ግድያን በተመለከተ ለቀረበላቸው ጥያቄ እምነታቸውና ፍላጎታቸው እንዲሁም የያዙት አቋም ግድያ ይቁም የሚል እንደሆነ ገልጸው ለዚያም ምርጫ ቦርድን ከማደራጀት ጀምሮ ጥያቄዎች በሰላማዊ መንገድ እንዲስተናገዱ እየተሰራ መሆኑን ተናግረዋል። የምርጫ ቦርዱን ሁላችሁም ከምትገምቱት በተለየ መንገድ እያደራጀን ሲሆን ምናልባት ተጠናቆ ስትሰሙት ይህ ቃል ምን ያህል እውነት እንደሆነ ትገነዘባላችሁ። ሐሳብ ያለው ኢትዮጵያን ማገልገል የሚፈልግ የኢትዮጵያን ችግር መፍታትና ማሻገር የሚፈልግ ኃይል ተደራጅቶ በሰላማዊ መንገድ ከመታገል ውጭ ማንም ይሁን ማን ትጥቅ፣ ግድያና ቶክስ ከእንግዲህ በኋላ አያስፈልገንም። ብዙ ሰዎች ለምን እርምጃ ቶሎ አትወስዱም የሚል ግፊት እንዳላቸው አውቃለሁ። ማን ላይ ነው እርምጃ የምንወስደው? ብዙ መታገስስ አይሻልም ወይ? አይበቃም ወይ? ትናንት የነበርንበት ሁኔታ በሚል ጊዜ ወስደን እያየን ቢሆንም በድጋሚ ላረጋግጥላችሁ የምፈልገው አንድም ተቃዋሚ ፓርቲ መሳሪያ ይዞ ኢትዮጵያ የገባ የለም። ሁሉም ሲገቡ እናንተም በሚዲያ እንዳያችሁት ባንዲራ ይዘው በትግራይ አምባሻና ውሃ ተዘጋጅቶላቸው በድግስ መግባታቸውን ለእናንተ ማብሰር የሚጠበቅብኝ አይመስለኝም። ታዲያ መሳሪያው ከየት መጣ ያላችሁ እንደሆነ ከተለያዩ ሀገራት አሁንም የተነጋገርንበት ያለ ነው። በነዳጅ ቦቴ፣ በተለያየ መንገድ በርካታ ህገወጥ መሳሪያዎች ኢትዮጵያ ውስጥ ይገባሉ። ብዙ ኢትዮጵያዊ ትብቅ ታጥቋል። እስካሁን ያያችሁት ብቻ ሳይሆን ያላያችሁትም ኢትዮጵያዊ ከጎኑ ያለውን ክልል ከጎኑ ያለውን ህዝብ ለመውጋት መሳሪያ ሲሸምት፣ ሰርጎ ሲያስገባ ይውላል። የእኔ ጥያቄ ብሩ ካላችሁ ለምን ትራክተር ገዝታችሁ ጎን ላለው ክልል አትሰጡም ነው። እኛ በአውሮፓ በአሜሪካ፣ በአረብ ሀገራት ተዛዋዙረን ገንዘብ እየለመን የተረፈው ካለ በመቶ ሺህ በዘጠና ሺ ክላሽ ከሚገዛ ምን አለበት አምስት አስር ሆኖ ትራክተር ገዝቶ ከጎኑ ያለውን ቀበሌ ቢያግዝ ብለን እናስባለን። ያው ሁላችሁም እንደምትገነዘቡት ትግራይና አማራ ቢጣሉ፣ የትግራይ አርሶ አደር ቢሞት፣ የአማራ አርሶ አደር ቢሞት፣ የአማራ ምስኪን፣ የትግራይ ምስኪን ቢሞት የሚጠቀም ማንም ሰው የለም። ኢትዮጵያውያን ናቸው የሚገባቸው በትብብር በትግግዝ አብሮ መኖር እንጂ አንደኛው ሌላኛው ማጥቃት አይደለም። በኢትዮጵያ ሁል ጊዜ እንደምታውቁት የሚያዋጉ ሰዎች፣ የሚያጋድሉ ሰዎች፣ የሚያጫርሱ ሰዎች ሁሌ አይሞቱም። በጣም የሚገርመው ነገር በ1960ዎቹ ኢትዮጵያ ውስጥ የነበሩትን 1115 ፓርቲ የመሰረቱ የመሩ ያታገሉ ብዙዎቹ አይሞቱም። የሚያልቀው የገበሬ ልጅ ነው። አሁንም ዘራፍ ተነስ ካልገደልክ የሚሉ ሰዎች ተደብቀው ገበሬ ቢያጋድሉ ውድቀት እንጂ ጥቅም ስለሌለው ሕዝባችን እንዳይጋደል በክፉ መንገድ እንዳይሄድ መምከር ማስተማር እንጂ የጥቂቶች ፍላጎት ለማሳካት ሕዝብ የሚጋደልበትን መንገድ እንደ ጥሩ አማራጭ መውሰድ ተገቢ ነው ብለን አናስብም። ከሌሎች አገሮች ጋር ያለውን ግንኙነት በተመለከተም ከአረብ ሀገራት እና ከኤርትራ ጋር ያለ ስምምነት ተደብቋል ለሚባለው ሀሳብ በእርግጠኝነት የምነግራችሁ ከኢትዮጵያ ህዝብ የምንደብቀው ከኢትዮጵያ ፍላጎት ባሻገር የምንሰራው አንዳች ነገር የለም፣ አይኖርም። ለማን ሲባል ነው የኢትዮጵያን ፍላጎት አሳልፈን የምንሰጠው? ሌብነት ጥዩፍ ነው ካል ብር አያታለንም ማለት ነው። ኢትዮጵያዊነት ሱስ ነው ካል ያኮራናል ማለት ነው። ጠቅላይ ሚኒስትሩ ስለ ኢኮኖሚ፣ ስለ ቋንቋ፣ ስለ ፍትህና ስለ ሌሎች አገራዊ ጉዳዮች ማብራሪያ ሰጥተውበታል። በስብሰባው ላይ የተሳተፉ አግኝቼ በስልክ አነጋግሬ ነበር። አንድ አስተያየት ሰጪ ይህን አሉ። በጣም ትልቅ ተስፋ ነው ያለኝ ትግል እንደሚኖርባቸው አውቃለሁ፣ ግን እሳቸውም እንደሚሉት እግዚአብሔር ይጠብቃቸው እንጂ ያሳኩታል ብዬ አምናለሁ። ለጥያቄዎቹ የሚሰጡት መልስ በሙሉ የሚያረካ ነበረ። ተደስቻለሁ፣ ባጠቃላይ ማለት ነው። ሌላውም ተስፋ አለኝ ብለዋል። ተስፋ አለኝ ኢትዮጵያ እዚያ ውስጥ የሚኖሩት ብሔር ብሔረሰብ ኩሎ ነው በአንድነት አንድ ተስፋ ያላት ሀገር እንደ አውሮፓና እንደ አሜሪካ እንደሚያደርጓት ተስፋ አለኝ። ነገር ግን ያነጋገርኳቸው ሰዎች የተለያየ ሀሳብ አላቸው። በተለይ በመግቢያው አካባቢ የባንዲራ ጉዳይ አላግባባ ያለነበረ ግጭትም ሊቀሰቅስ ጫፍ ላይ ደርሶ ነበር ያሉ አሉ። ይህንም በተመለከተ የሁሉንም ወገን አስተያየት ጠይቄ ያለው ምላሽ አላቸው። መፍትሄ ያሉትንም ሀሳብ ጠቁመዋል። በሰኞው ምሽት ሁሉንም ይዤ እመለስበታለሁ። በመንግስት በኩል ግን ከዚህ ውይይት ውጤት አገኛችሁበት ወይ ብዬ ወደ ውጭ ጉዳይ ሚኒስቴር መስሪያ ቤት ቃል አቀባይ አቶ መለስ አለም ጋር ደውዬ ነበር። የአሬናው ስብሰባ ሲታሰብ የተያዙ እቅዶች ነበሩን፣ ግቦች ነበሩን እንሰራቸዋለን ብለን የያዝ ናቸው አንደኛ ውጭ ባለው ኢትዮጵያዊና በኢትዮጵያ መንግስት መካከል ከዚህ በፊት የተጀመረ የመቀራረብ የአንድነት የህብረትና የቅርባይነት ቅስቃሴ ነበር ሰሜን አሜሪካ የተጀመረው እሱን የማስቀጠል በመንግስት በዜጋው መካከል አዲስ የትብብር ስለ ሀገር የመስራት አንድ ቋንቋ የመናገር ራዕይ ሰንቆ የተካሄደ ጉዞ ነው። በዚህ በኩል ትልቅ ውጤት የተገኘበት ነው። በመጀመሪያ ደረጃ በዚህ ያህል ቁጥር ወደ አስራ አምስት ሺህ ኢትዮጵያዊ የሚሆን አውሮፓ ላይ በአንድ ጊዜ በአንድ ቦታ ላይ ተሰባስቦ አያውቅም። ይሄ ለመጀመሪያ ጊዜ ነው። ኢትዮጵያውያኑ ማንም ጎትጓትም ቀስቃሽም አልነበራቸውም። ለዚህ ዝግጅት ሲሰባሰቡ በየሀገሩ ለዝግጅቱ የሚሆን ገንዘብ በመዋጮ ሲያደርጉ ጥያቄዎችን ሲቀርጹ ጥያቄዎቹን የሚጠይቁላቸው ሰዎች ሲቀርጹ ማንም ወትዋች ሆኖ የሰራ አልነበረም። ስለዚህ ትልቁ ነገር ያን ያህል ቁጥር ያለው ኢትዮጵያ የመገኘቱ የሚፈልገውን ጥያቄ በተሰማው ልክ እና በተገነዘበው ልክ መጠየቁ ለዚህም ደግሞ በክምሩ ጠቅላይ ሚኒስትሩ ምላሽ መሰጠቱ በመንግስትና በሕዝቡ መካከል የመተማመን ለመፍጠር የመተማመን መንፈስ ለመፍጠር በጣም መልካም እርምጃ አድርገን ነው የምወስደው። ትልቁ ውጤት ግን በቀጣይ በኢፌድሬ የውጭ ጉዳይ ሚኒስቴር ሚስዮኖችና በኢትዮጵያውያን መካከል ሊሰራ የሚችለው ነገር ነው። በውጭ የሚገኙ በአውሮፓ የሚገኙ ወገኖቻችን ኢትዮጵያ ውስጥ አሁን የተጀመረውን የልማትም የሰላምም ጥረት ለመደገፍ ምን እናድርግ የሚል ጥያቄ የቀረበበት ነው። ምን ይሄ ይደረግልን ሳይሆን ምን እንርዳ፣ ምን አስተዋጽኦ እናድርግ እኛስ ምን ይጠበቅብናል የሚል ጥያቄ እየቀረበበት ነው። በተለይም ሁለተኛውና ሶስተኛው ትውልድ አውሮፓ ያለው በደንብ ከሀገሩ ጋር መተሳሰር እንደሚፈልግ አስተዋጽኦ ማድረግ እንደሚፈልግ የገለጸበት ይሄ ከህዝቡ አንጻር ነው። በሀገር ውስጥ ያለውን ተጨባጭ ሁኔታ በተመለከተ ለማስረዳት የተሻለ ግንዛቤ ለመፍጠር እድል ሰጥቷል። ከዜጎች መፈናቀል ጋር በተያያዘ ከፌዴራሊዝም ጋር ተያያዘ አገር ቤት ባሉ የፖለቲካ ፓርቲዎች መካከል በመካከላቸው ካለው መሳሳብ ጋር በተያያዘ ከውጭ ጉዳይ ሚኒስቴር ሀላፊነትና የሚጠበቅበት ጉዳይ ጋር በተያያዘ ብዙ ጥያቄዎች ቀርበው መልስ ተሰጥቷል በነገራችን ላይ ወደ አንድ ሺህ ጥያቄ አካባቢ ነው የቀረበው በየሚሲዮኑ ሀያ አምስት ሰዎች ናቸው እንዲያቀርቡ የተደረጉት ተመሳሳይ የሆኑ ጥያቄዎችን ተለይተው ሁሉንም ሊገልጹ የሚችሉ ጥያቄዎችን ለመውሰድ ተሞክሯል። የቀረቡት ጥያቄዎችን በቁጥርም በይዘትም በጣም የተለያዩ የኢትዮጵያውያን መካከል ያለውን የአስተሳሰብም የአመለካከትም ልዩነት በደንብ የሚያሳይ ነው እና ትልቅ የመተማመን መንፈስ የፈጠረ በአውሮፓ የሚገኙ ዜጎቻችንና መንግስት የተቀራረቡበት በሚስዮኖቻችን እና በዲያስፖራው መካከል ትልቅ የመቀራረብ መንፈስ የተፈጠረበት ዋናው ደግሞ በቀጣይ በአገር ጉዳይ ላይ ለመስራት ለመተባበር የጋራ አጀንዳ ሲኖራቸው ለማድረግ ያላቸውን ቁርጠኝነት ያሳዩበት መድረክ ነው። መንግስት ከዳያስፖራው ብዙ የተማረው የወሰደው ነገር አለ። እንግዲህ ፍራንክፈርት በጣም ቀዝቃዛ ነው የነበረው። በዛ ሁሉ ቁር ውስጥ ለሰዓታት ዜጋው ሲቀመጥ ምንም ሌላ ኢንሴንቲቭ አልነበረውም። የሀገሩ ጉዳይ ያገባኛል፣ የሀገሬ ጉዳይ ይመለከተኛል፣ አስተዋጽኦ ማድረግ አለብኝ፣ አሁን የተጀመረው የለውጥ ስራ መቀጠል አለበት በሚል ፍላጎት የተነሳ ነው። ይሄ ፍላጎት ተማልቷል። መንግስት ያስቀመጠውን ግብ መጥቷል። ከዜጎቻችን ጋር አዲስ የትብብር መንፈስ ተፈጥሯል። ሲሆን ከአውሮፓ መሪዎች ጋር በነበራችሁ ውይይትስ ምን ውጤት አገኛችሁ? ከአለም ባንክ የተገኘው አንድ ነጥብ ሁለት ቢሊዮን ዶላርስ ብድር ነው። እርዳታ ጠይቄያቸው ነበር። እንግዲህ ክቡር ጠቅላይ ሚኒስትሩ በአውሮፓ ያደረጉት የመጀመሪያ ውይይታቸው ነው ወደዚህ የሀላፊነት ከመጡ በኋላ ከዛ ፊት በጎረቤቶች ሀገሮች ጉብኝት አድርገን ነበር። የተለያዩ መካከለኛው ምስራቅ ሀገሮች ጉብኝቶች ነበሩ። የተለያዩ ሀገራት መሪዎችም፣ ንጉሶችም፣ የውጭ ጉዳይ ሚኒስትሮች፣ አልጋ ወራሾች ወደ ሀገራችን መጥተዋል። እነዚህ ሁሉ ጉብኝቶች የሚያሳዩት ነገር ቢኖር ከዲፕሎማሲ አንጻር በኢትዮጵያ የተካሄደውን የፖለቲካ ለውጥ ተመልክቶ ኢትዮጵያ የተካሄደውን የማሻሻያ እርምጃዎች ተከትሎ የዲፕሎማሲ ፈላጊነታችን እየጨመረ ሄዷል። ከኢትዮጵያ ጋር ወዳጅነት ለመመስረት ከኢትዮጵያ ጋር ሸርክና ለመመስረት ኢትዮጵያ አሁን የጀመረችው ጥረት እንዲሳካ አስተዋጽኦ ለማድረግ ከቅርብም ከሩቅም ብዙ ሀገሮች ከኢትዮጵያ ጋር መስራት ይፈልጋሉ። እነዚህ ጉብኝቶች በፈረንሳይም የተካሄዱት በጀርመንም የተካሄዱት የዚህ አንድ ምሳሌዎች ተደርገው ነው መወሰድ ያለባቸው በተናጠል አይደለም መተንተንም መታየትም ያለባቸው። ስለዚህ ክቡር ጠቅላይ ሚኒስትሩ በተመረጡ በማግስቱ ነው የፈረንሳዩ መሪ ኢማኑኤል ማክሮን በሀገሬ ጉብኝት አድርግ ብለው ለክቡር የፌዴራል ጠቅላይ ሚኒስትር ጥያቄ ያቀረቡላቸው የጀርመናዋ መራሂ መንግስት ቢሆን በተመሳሳይ እነሱ ያስተናግዱት በነበረው የቡድን ሀያ ሰባ ላይ እንዲሳተፉ ካደረጓቸው ሀያ አስራ አንድ አገሮች ሀገሮች ውስጥ ኢትዮጵያ አንደኛ ሆና በዛ መድረክ ላይ ንግግር ካደረጉት ውስጥ ክቡር ጠቅላይ ሚኒስትሩ ይጠቀሳሉ። ስለዚህ የሁለቱም ሀገሮች ጉብኝት ሀገሮቹ ከኢትዮጵያ ጋር የበለጠ መተባበር፣ መተሳሰር፣ መደጋገፍ እንደሚፈልጉ ያሳዩበት ጉብኝት ነው። ለምሳሌ ከፈረንሳይ አንጻር ፈረንሳይ በተለምዶ ከፈረንሳይኛ ተናጋሪ ሀገሮች ጋር በጣም ጠንካራ የሚባል በባህልም በታሪክ የሚተሳሰረ ወዳጅነት አለ ከቅርብ ጊዜ ወዲህ ሌሎች ፈረንሳይኛ ተናጋሪ ካልሆኑ ሀገሮች ጋር ስ- ስንፈልግ መጀመሪያ በብኛ አካባቢ ያሰበችው ኢትዮጵያን ነው። ምዕራብ አፍሪካም የተወሰደ አንድ ሀገር አለ እንደዛ። ስለዚህ ፈረንሳይ የተለምዶ ወዳጅ ናት ከምትላቸው ሀገሮች ባለፈ ከኢትዮጵያ ጋር መደጋገት ይቻላል። ከፈረንሳይ ያገኘናቸው ብዙ ነገሮች ናቸው። ግን የኢትዮጵያም የዓለምን ቅርስ የሆነው የሁላችንም ቅርስ በሆነው የሆነው የላሊበላ አብያተ ክርስቲያናት ችግር ጋር በተያያዘ ገና አሁን ለመደገፍ ታሪክን ጠብቆ ለማቆየት መንግስት እያደረገ ያለውን እንቅስቃሴ ለመደገፍ ያላቸውን ዝግጁነት ገልጸዋል። እዛ በተረፈ ኢትዮጵያ አየር መንገድን ከመደገፍ አንጻር በትምህርትና በሳይንስ እንዲሁም በተለያዩ አካባቢያዊ የሰላም ጉዳዮች ላይ አብሮ ለመስራት ፍላጎታቸውን ገልጸዋል። በምስራቅ አፍሪካ ፈረንሳዮች የረዥም ጊዜ ተጽዕኖ አላቸው። ጅቡቲ የነሱ ቀድሞ አስተዳደር ሆና መቆይቷ ይታወሳል። እና በአፍሪካ ቀንድ ያለው ሰላም ለፈረንሳዮች በጣም አስፈላጊ እንደሆነ ይረዳሉ። እና ከኢትዮጵያና ኤርትራ መካከል የነበረው ችግር የተፈታበት ሚስጥርን ማወቅ ይፈልጋሉ። ጀርመንም ፈረንሳይም የነበረው ለሸምጋይ የቸገረው ችግርን እንዴት ፈታችሁ? ዓለም ከእናንተ የሚማረው ነገር አለ። ምንድን ነበር ሚስጥሩ? ብለው ይጠይቃሉ መሪዎቻቸው መሪዎቻችን እሱም ነው የሚያስረዱት። አንደኛው ይሄ ነበር ችግሩ ተከተለዋል የእናንተን ድጋፍ እንፈልጋለን ሲሉ ይጠይቃሉ። የጀርመኑ የቡድን ሀያ ሰባ ላይ ትልቁ ነገር ጀርመኖች አፍሪካ ላይ መዋለንናቸው ማሰስ ይፈልጋል። የጀርመን ኩባንያዎች ኢትዮጵያ ውስጥ ሊመጡ ይፈልጋል፣ ሌሎች አፍሪካ ሀገሮችም ጋር ለዛ ለምሳሌ ቦልስ ዋገን አንደኛው ነው፣ መርሴዲስ ሌላኛው ነው። እነዚህ ኩባንያዎች አፍሪካ ውስጥ ሄደው ተወዳዳሪ እንዲሆኑ የጀርመን መንግስት ይፈልጋል ና ኢትዮጵያ ውስጥ ያለውን የኢንቨስትመንት እድል ለማስተዋወቅ እድል ፈጥሯል። ትልቁ ውጤት እሱ ነው። ትልቁ አጀንዳ የነበረው ራሱ የአፍሪካ ቀንድ ሰላም ነው። ይህ የአፍሪካ ቀንድ ሰላም ሲመጣ ትልቁ የሚነሳው የኢትዮጵያና የኤርትራ ጉዳይ ይሄ ሰላም እንዲመጣ ኢትዮጵያ ያደረገችው አስተዋጽኦ ነው። ከዛ ስብሰባ ጎን ለጎን እንግዲህ ሌላኛው የኢትዮጵያ ተፈላጊነት እየጨመረ ለመሆኑ ማሳየው የኦስትሪያው መራሄ መንግስት ኢትዮጵያን እንዲጎበኙ ክቡር ጠቅላይ ሚኒስትርም ኦስትሪያን እንዲጎበኙ ጥያቄ መቅረቡ፣ እሱም በሁለቱም መሪዎች ዘንድ ተቀባይነት ማግኘቱ ነው። ከኦስትሪያ ጋር የረዥም ጊዜ ታሪካዊ ግንኙነት አለን ተገራብር ከእነሱ ጋር የረዥም ጊዜ እንዳተለን፣ አንደኛው ማሳያ ነው። ከዛ ውጭ ግን እዛው ስብሰባ ላይ ተሳታፊ የነበሩት ዓለም ባንክ ፕሬዚደንት ድርጅታቸው ለኢትዮጵያ የበጀት የበጀት ማሟያ ድጋፍ ለማድረግ ከስምምነት ተዘሷል። ወደ አንድ ነጥብ ሁለት ቢሊዮን የአሜሪካን ዶላር ነው። በቀጣይም ተከታታይ ድጋፍ ለማድረግ ኢትዮጵያ ውስጥ አሁን እየተካሄደ ያለው ለውጥና የህዝብ በነሳሳት በምንም አይነት መንገድ እንደማይጨናገፍ ያውቃሉ እነሱ። ይሄ የተሳካ እንዲሆን እንደ አንድ ትልቅ ተቋም እንደ አንድ የዓለም አቀፍ የፋይናንስ ተቋም እንደግፋችኋለን። የእናንተ ሰላምና መረጋጋት ከኛ በላይ ነው፣ ከአካባቢው በላይ ነው ብለው ያምናሉ። ፈረንሳይና ጀርመን የዓለም ባንክ ቦርድ ኮሚቴ አባል እንደሆነ እንደመሆናቸው ድጋፋቸውን ሰጥተዋል። ስለዚህ ዜጎቻችን በሀገራቸው ጉዳይ እንዲሳተፉ ከማድረግ አንጻር በጣም ስኬታማ ስራ ተሰርቷል። ሁለተኛ ኢትዮጵያ ከሌሎች ሀገሮች ጋር በሁለትዮሽ ያላቸውን ግንኙነት ለማዳበር ትልቅ ስምምነት ተደርሷል። ከሁለትዮሽ ስምምነት ባለፈ ግን በአፍሪካ ቀንድ የሰላምና መረጋጋት ጉዳይ ላይ ኢትዮጵያ ፈረንሳይም ከጀርመንም ከኦስትሪያም ጋር ተባብራ እንድትሰራ ፍላጎቷን የገለጸችበት በእነሱም በኩል ተጨማሪ ርቀት ኤክስትራ ማይል ሄደው እንደሚሰሩ ያረጋገጡበት በጣም ስኬታማ የሚባል ጉብኝት ነው። ጠቅላይ ሚኒስትሩ በአውሮፓ ያደረጉ፣ አድማጮች የኢትዮጵያውያኑንና የትውልደ ኢትዮጵያ የፍራንክፈርት አሬና ስታዲየም ተሳታፊዎች አስተያየት በሰኞ ምሽት ይዤ እመለሳለሁ። ጠብቆኝ ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ ሲሆን ሰሞኑንም ዛሬም ያስደመጥሽን ዘገባዎች ድንቅ ነበሩ። አመሰግንሽ አለሁ። እስኪ ሙዚቃ ልጋብዝሽ። ሙስናእኖ አድማጮችን ነው። አንቺ ደግሞ ለአድማጮች ጋብዥ። እኔ ወደ አንቺ፣ አንቺ ወደ አድማጮች። ሙዚቃው ለአድማጮቻችን ነው። እስከ ማጠቃለያ ዜናው ከተከታዩ ሙዚቃ ጋር እንተዋቸው። I'm going to go to the house. I'm ya to go to the house. I'm going to go to the house. I'm to the Касамәрелме, мәһәрендә бер мәсәләт төшәлмә አድማጮች አሁን የማጠቃለያ ዜናውን አሰማለሁ። ከደቡባዊ ዩናይት ስቴትስ ድንበር አቅራቢያ የተሰማራው የዩናይትድ ስቴትስ ጦር ሰራዊት ቁጥር ከስምንት ሺህ በላይ መድረሱን ሁለት የዩናይት ስቴትስ ከፍተኛ የመከላከያ ባለስልጣናት በትላንትና እለት ለአሜሪካ ድምፅ ገለጡ። ከእስላማዊ ጽንፈኛ ቡድን አይሲስ ጋር ቁርኝት አላቸው የተባሉ ከመካከለኛው ምስራቅ የተነሱ አሸባሪዎች ከደቡብ አሜሪካ ፈልሰው ከመጡት ጥገኝነት ፈላጊዎች ጋር ተቀላቅለው የሜክሲኮን ድንበር አቋርጠው ወደ ዩናይትድ ስቴትስ ለመግባት እየሞከሩ ነው የሚለው ስጋት የአሳደር አነጋገር እየተጋነነ ነው ተባለ። በማይንማር መራጮች ዛሬ በአገሪቱ ፓርላማና በየግዛቶቹ ሸንጎች የሚወክሏቸውን እጩዎች ለመምረጥ ድምፅ ሰጥተዋል። በመላው አገሪቱ የተካሄዱት የዛሬዎቹ ምርጫዎች ምርጫውን በመከታተል ላይ በሚገኙ የፖለቲካ ትንታኞች አስተያየት የማይንማር ለሚመራው የአንሳን ሱቺ ሕዝቡ ያለውን ድጋፍ የሚፈተንበት ነው ብለዋል። አድማጮች ለማጠቃለያ ወሬዎች የተመደበው ጊዜም አበቃ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በመላ ባልደረቦቻችን ስም የምንሰናበታችሁ ስናስተናግዳችሁ ያመሸነው ጽዮን ግርማና እኔም ሶሎሞን አባተንን አብራችሁን ስለ ቆያችሁ እናመሰግናለን። ሰላም ደናደሩ